የፈረንሳይ ፓርላማ አባላት ቀደም ሲል በዜናው እንደተገለጠው ባለፈው ዓመት ሙስሊም ነጠኞች ጥቃት ካደረሱ በኋላ ሀገሪቱ ሽብርተኝነትን በተሻለ መንገድ መዋጋት ያስችላታል ሲል መንግሥት የሚከራከርለትን አጨቃጫቂ የሕገ መንግሥት ማሻሻያ ለውጥ አጽድቀዋል። ትናንት በለውጡ ላይ የተሰጠው ድምፅ ሕግ ሆኖ ሥራ ላይ ከመዋሉ በፊት ሊያጋጥሙት ከሚችሉ መሰናከሎች የመጀመሪያውን አልፏል። ሊዛ ብራያን ከፓሪስ ዘግባ፣ ሰሎሞን ክፍሌ ያቀርቦታል ስ ራሜ ብሔራዊ ምክር ቤቱ ለቀናት በስሜት ከተከራከረበት በኋላ ነው ትላንት ውጤቱን ይፋ ያደረገው። በዚሁ መሠረትም የሕገ መንግሥቱን ማሻሻያ ለውጦች የደገፉት ሶስት መቶ አስራ ሰባት መሆናቸውና የተቃወሙት አንድ መቶ ዘጠና ዘጠኝ መሆናቸው ተነገረ። ፕሬዝደንት ፍራንሷ ሆላንድ ለውጦቹ እንዲደረጉ ሐሳብ ያቀረቡት አሸባሪዎች ባለፈው ኅዳር አንድ መቶ ሰላሳ ሰዎችን ፓሪስ ውስጥ መግደላቸውን ተከትሎ እንደ ነበር አይዘነጋም። በ ንትር ዚ ለ ፕሮኖስቲክ ርቲ አዶቴ ቴልል ትላንት የድምፅ ቆጠራው ውጤት ይፋ ከመደረጉ ቀደም ሲል ደግሞ የሀገሪቱ ጠቅላይ ሚኒስትር ማንዌል ቫልስ ሲናገሩ እንደራሴዎቹና ሕግ መወሰኛው ምክር ቤት አባላት በአመቱ መጨረሻ ላይ ቬርሳይ ቤተ መንግሥት ውስጥ ድምፅ በሚሰጡበት ጊዜ ሰነዱን እንደሚያጸድቁትና ሕግ ሆኖ እንደሚወጣ ተስፋ አለኝ ብለዋል። ለማንኛውም ግን ሴኔቱ ማለት የሕግ መወሰኛው ምክር ቤት በሚወሰዱ እርምጃዎች ላይ የተሰጠውን ድምፅ ግራና ቀኙን በጥልቀት መክፈል የቻለውን ሁኔታ ይመረምራል ተብሏል። በተለይ ገና ካሁኑ እጅግ አጨቃጫቂ ሆኖ የተገኘው አንደኛው የእርምጃው ሐሳብ በአሸባሪነት የተፈረደባቸውን ሰዎች የፈረንሳይ ዜግነት መሰረዝ የሚለው ነው። በዚህ አጨቃጫቂ ሐሳብ ምክንያት የሀገሪቱ የፍትሕ ሚኒስትር ክሪስቲያን ቶቢራ ባለፈው ወር ሥልጣናቸውን በገዛ ፈቃዳቸው ለቀው ተሰናብተዋል። ሁለተኛው ሐሳብ ደግሞ ሕገ መንግሥት ውስጥ የአስቸኳይ ጊዜ አዋጅ መደንገግን የተመለከተ አንቀጽ ይታከል የሚለው ነው። ምክር ቤቱ ያለፈውን ኅዳር የአስቸኳይ ጊዜ አዋጅ ባለፈው ሳምንት ለሦስት ወራት አራዝሟል። ፕሬዚዳንት ፍራንሷ ሆላንድ በቅርብ ጊዜ ውስጥ ካቢናቸውን በአዲስ ያዋቅራሉ ተብሎ ይጠበቃል። በትናንትና እለት ለምሳሌ ውጭ ጉዳይ ሚኒስትሩ ሎራን ፋቢዩስ አሁን ያላቸውን ስልጣን ለቀው የከፍተኛው የሀገሪቱ ሕገ መንግሥታዊ ፍርድ ቤት ፕሬዝደንት እንደሚሆኑ ተናግረዋል። ኢኒቲል ፒስ ዳን ኖትር አርሰናል ጁሪዲክ ሬፕሬሲፍ ደ ሉት ኮንትር ለ ቴሮሪስም ፍራንሷ አሴንሲ በሕገ መንግሥቱ ውስጥ ለውጥ እንዲደረግ የቀረበውን ሐሳብ ከተቃወሙ በርካታ የግራ ክንፉ ሕግ አርቃቂዎች አንዱ ናቸው። ጥቅም የሌለውና አደገኛ ሲሉ ገልጸውታል የለውጡን ሐሳብ። ይህን የፍራንሷ አሴሲን አስተያየት አንዳንድ የወግ አጥባቂ የምክር ቤት አባላትም ይጋሩታል። የቀኝ ዘመን ቡድኖች ደግሞ የአስቸኳይ ጊዜ አዋጁ በሚኖርበት ወቅት ፖሊስ ፋይዳ ቢስና ጨካኝ እርምጃዎችን እንዲወስድ ያስችላል ሲሉ አጥብቀው ይቃወማሉ። የመንግስቱ ክርክር ግን የጸጥታ ኃይሎች የወሰዷቸው እርምጃዎች የአሸባሪ ቡድኖቹን መረብ ከማናጋቱ በተጨማሪ ቢያንስ አንድ የታቀደ ጥቃት ማክሸፍ ችሏል የሚል ነው። የሕዝብ አስተያየት መለኪያዎችም አብዛኞቹ የፈረንሳይ ዜጎች ሕገ መንግሥታዊ ለውጡን እንደሚደግፉ ይጠቁማሉ።